ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ሀገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው የተባለው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቀናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ ዓመት አያልቅም። ቅድም እንዳልኩት በአንድ ዓመት ወደዚህ ጉዳይ እንዳልገባ ነው። በአንድ ዓመት የሚጨርሰው አለ። የትውልድ ግንባታ የአስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው፣ የሃይማኖት አባት ብንለው፣ ታዋቂ ሰው ብንለው፣ ሁሉም ሰው እዚህ ጉዳይ ላይ ያስተሳሰብ ግንባታ ማምጣት አለበት። ሚዲያው ጨምሮ ማለት ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረታሪያት አቶ ንጉሱ ጥላውንን ነው የሰማችኋቸው። እርሳቸውን ጨምሮ ከውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ያደረግነው ውይይት ክፍል ሁለትም በዛሬው ምሽት ይዘንላችሁ እንመለሳለን። የተለያዩ ጉዳዮችን የሚያነሳ እንግዲት እንደረጋለን በሳምንት አንድ የሚገናኘው እና በምድማሮቹ ሁለት ሴሽኖች ፎርማሊ ትምህርት ንወሰድ ነው ለመከራከር ብቁ ነኝ ብዬ አስባለሁ። በአሁን ሰት በመቀሌ ዩኒቨርሲቲ በጠረጴዛ ዙሪያ ቁጭ ብሎ የመከራከር ልምምድ የሚያደርጉ ተማሪዎች ከአሰልጣኛቸው ጋር አንድ ላይ ሆነው ነው የሰማችኋቸው። ሙሉ ቃለምልልሱን ወደ በኋላ ላይ ይዘን እንመለሳለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በአክሱም በደብረ ብርሃንና በደብረ ማርቆስ ዩኒቨርሲቲዎች የተከሰቱትን የመሰለ ግጭት መሰንበቻውን በወልዲያ ዩኒቨርሲቲም በአንድ ተማሪ ላይ ከባድ ጉዳት፣ በሌሎች ላይ አነስተኛ ጉዳቶችን ቢያደርስም ሁኔታው ፈጥኖ መረጋጋት ችሏል ሲሉ የዩኒቨርሲቲው ምንጮች ለአሜሪካ ድምፅ ገልጠዋል። በስጋት ዩኒቨርሲቲውን ለቀው የሄዱ ተማሪዎችም እየተመለሱ ነው ይላሉ መስፍን አራጌ። at the town of ሮብ እኩለ ሌሊት ገደማ በተነሳ ግጭት በተማሪዎች ላይ ጉዳት ደርሷል። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር ደሳላይ ሞል ሮብ ለሐሙስ ሌሊት ሰዓት አካባቢ ችግሩ ተከስቷል። በቡድን የተደራጁ ተማሪዎች ሌሎችን የማጥቃት ሙከራ ነው። በተከሰተ ሁኔታ ወደ አስራ ሶስት የሚሆኑ ተማሪዎች ተጎድተውብናል። አንደኛው ከባድ ጉዳት ነው። እሱም ሪፈር ተጽፎ በጥሩ ሁኔታ ላይ እንደሚገኝ መረጃው አለን። ቀሪዎቹ ስምንቱ ታክመው ወጥተዋል። አራቱ ግን እዛ ተኝተው እንዲታከሙ ሆስፒታሉ ሁኔታዎችን አመቻችተዋል። ነገር ግን ለመከታ ቁጥጥር ስንሄድ የሉም። ሁሉም ወጥተዋል ከሆስፒታሉ ፍቃድ ውጭ ማለት ነው። ግጭቱ የመማር ማስተማር ሂደቱን አላወቀውም። እንደውም ማስተማማኝ ሰላም በአሁኑ ሰዓት አለ ነው የሚሉት ፕሬዚዳንቱ። ይሄንን ተከትሎ ምንም አይነት የመማር ማስተማር መስተጓጎል አልተፈጠረም። በማግስቱ ጠዋት ጀምሮ መማር ማስተማሩ እስካሁኑ ሰዓት ድረስ አልተስተጓጎለም። ምንድን ነው የሆነው? ስጋት ያደረባቸው ተማሪዎች አንድም ሁለትም እያሉ በባጃጅም በሚኒባስም ወደ አለማጣ አካባቢ እንዲሁም አልፎ ወደ መቀሌ መሄድ ሁኔታዎች እንዳሉ መረጃዎች ይጠቁማሉ። በስጋት ግቢውን ለቀው የወጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት እየተደረገ መሆኑን ፕሬዚዳንቱ ጠቅሰዋል። አመራሮች ሁሉ እስከ አለማጣ ድረስ አልፎ ወደዛ ሁሉ ሄደው ልጆቹን ለመመለስ እጅግ በጣም ጥረት ተደርጓል። አሁንም እየተደረገ ነው ያለው የወልዲያ ዩኒቨርሲቲ። ምናልባት እናንተም ግንዛቤ መውሰድ ያለባችሁ በማስ ወጥቶ ከተማ ላይ ግንግል ትደርሶበት ቤተክርስቲያን ተጠቅቶ እንደዚህ ሌሎች ጋር እንደምንሰማው አይነት አይደለም። ማህበራዊ ሚዲያ አሁን የሚያስበው ያለው ልክ በቃ በቤተክርስቲያን ተጠልለው የሆነ ነገር ተገብተው እንደወጡ ነው። የተወሰኑ ተማሪዎች ስጋት ስላደረባቸው ብቻ ቅርብም ስለሆነ እዚህ የሄዱት ካልሆነ በስተቀር ግቢ ውስጥ ከዛም በላይ የሆነ ተማሪ እንዳለ ማረጋገጥ ይቻላል። አሁን አሁንም በተለያዩ አካላት ንግግር እየተደረገ ነው። ተማሪዎቻችን በጊዜ ተመልሰው ዓመት ሙሉ ለፍተው አልባሌ መሆን የለባቸው። በተለይ ተመራቂ ተማሪዎችን አጽንኦት ሰጥቼ አደራም ነው ያለው ሁኔታ ጊቢው ሰላማዊ በአሁኑ ወቅት ተመልሰው ትምህርታቸውን እንዲያጠናቀቁና የምረቃ ፕሮግራማቸውን በሰላም እንዲያጠናቀቁ ነው የሚሻል የሚል መልእክት አለ። የተማሪዎች ሕብረት ፕሬዚዳንት መላክ ያይኒ አበባ ከቅርብ ጊዜያት ወዲህ በዩኒቨርሲቲዎች ውስጥ እየተስተዋለ ያለው ችግር ዘላቂ መፍትሔ ሊበጅለት ይገባል ባይ ነው። በተለይ ግጭቶች የተለየ ባህሪ እንዲይዙና በብሔሮች መካከል ጥላቻ እንዲሰፍን የሚያደርጉ ማህበራዊ ድረገጾች ከድርጊታቸው መታቀብ እንዳለባቸው ያሳስባል። ተማሪውም ስውር አላማ ያላቸው አካላት መጠቀሚያ መሆን የለበትም ይላል። በዚህ አመት የደብረ ማርቆስ፣ ደብረ ብርሃን፣ አክሱምን እንዲበባስና ሌላ እንደ አይነት ችግር እንዲፈጠር ማህበራዊ ድረገጾች እንግዲህ ያው በጣም ትልቁን ድርሻ የሚወስዱ ናቸው። ግቢውን በስጋት ለቀው ተመልሰዋል የተባሉ ተማሪዎችን ለማግኘት ብሞክርም አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴል መስግን አራጌ ና ን አመሰግናለሁ። አድማጮች፣ በሌላ ዜና በደብረ ብርሃን ዩኒቨርሲቲ የተማሪዎች ማደሪያ ህንጻ ላይ ትናንት ማምሻውን የእሳት አደጋ ደርሷል። አደጋው እንዴት ና በማን እንደደረሰ የተጠናቀረ ምርመራ እየተደረገ መሆኑም ተገልጠዋል። ቃጠሎ በሰው ላይ ምንም አይነት ጉዳት አላስከተለም ነው የተባለው አሁንም የሰሜን ሸዋ ዞን አስተዳደርና ጸጥታ መምሪያ ኃላፊ ናቶ ካሳሁንም ቢያለን በስልክ አናግረናቸው ነበር። እንደሳቸው መግለጫ ከምሽቱ ሁለት ሰዓት ገደማ የደረሰው የእሳት ቃጠሎ በንብረት ላይ ካደረሰው ውድመት ባለፈ በሰው ላይ ያስከተለው አደጋ የለም። አደጋው ከሁለት ብሎኮች ላይ የመጨረሻ ፍሎር ላይ ያሉ ክላሶች ላይ የቃጠሎ ጉዳት ደርሷል። ሙሉ በሙሉ ወድሟል ነው የፍሎር ላይ ያለው የመጨረሻ የሶስተኛ ፍሎር ላይ ያሉ የተማሪ መኝታ ቤቶች ናቸው እና ተማሪዎች አልነበሩም። እነሱ አልነበሩም። እንዴት ላይኖሩ ቻሉ? በተለያየ ምክንያት ትናንትና ቅዳሜም ስለነበረ እሑድም ዛሬም እሑድም ስለሆነ አጋጣሚ ሆኖ ለእረፍትም ለአንዳንድ ነገር የተወሰነ አለመግባባቶች ስላሉ ዩኒቨርሲቲ ውስጥ ችግሮች ስላሉ በዚህ ምክንያት የተወሰኑ ወደ ቤተሰብ የሄዱበት ሁኔታ እንዳለ እናውቃለን። ከዛ በዘለለ ግን ኮርነር ላይ አካባቢ ስለሆነ እሳቱ የጀመረው ለመውጣት ብሎክ ላይ ህንፃ ላይ የነበሩ ተማሪዎች ለመውጣት የሚቸግራቸው ሁኔታ አልነበረም። ጉዳቱን ያደረሱ አካላት በሕግ ተጠያቂ እንዲሆኑ የተጠናከረ ስራ እንደሚሰራም ጠቁመዋል። ገና በምርመራ ሂደት ላይ ነን ያለ ነው። በተለየ መንገድ የምርመራ ውጤቱ ሲደርስ ይፋ የሚደረግ ነገር እንዳለው ነው በተለየ መንገድ በተደራጀ እና በታቀደ መንገድ አጠቃላይ ዩኒቨርሲቲ ማህበረሰቡንም የአጠቃላይ ይሄንን ምክንያት በማድረግ ቀውስ እንዲፈጠር የሚፈልጉ ኃይሎች እንዳሉ የሚያሳይ ነገር አለ በግልጽ ደርሶበት ይፋ የሚደረግ ሆኖ ከዛ በዘለለ ግን ስራ እየሰራ ያለ ነው። ወንጀልም ነው። በዚህ ወንጀል የሚጠረጠሩ አካላት ይኖራሉ። እነዚህም አካላት በቁጥር ስር የመዋል ስራ እንሰራለን። በህግም መጠየቃቸው አይቀርም። የህግ የበላይነትም እናረጋግጣለን። እሱን ታሳቢ ያደረገ ስራ ስለጀመርን ማለት ነው። ስላደረሰው ጉዳት የዩኒቨርስቲውን አመራሮች ለማግኘት ጥረት ቢደረግም አልተቻለም። በደብረ ብርሃን የሚገኙ የተለያዩ መገናኛ ብዙሀን አካላትም ስለ አደጋው ዝርዝር መረጃ ለማድረስ የዩኒቨርስቲውን ደጅ ቢማጸኑ መረጃ አለማግኘታቸውንና እና ቅሬታ እንዳ ያደረባቸውም ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። መስፍን አራጌን ለዘገባዎቹ አመሰግናለሁ። በሱዳን የሲቪል አስተዳደር ጥያቄ ይዘው አደባባይ የመቀመጥ የእምቢተኝነት ተቃውሞ አድማ ዛሬ በዋና ከተማይቱ ካርቱም አደባባይ የወጡ ሲቪሎችን ፖሊስ በአስለቃሽ ጢስ በተነ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከተለያዩ ሀገሮች በመፍለስ የሜክሲኮን ምድር አቋርጦ ወደ ዩናይት ስቴትስ የሚጎርፈውን ስደተኛ ለማገድ እንደ እርሳቸውም ቃል ለበርካታ ዓመታት ተባባሪነት ያላሳየችው ሜክሲኮ ጋር ያደረጉት አዲስ ስምምነት ግን ለችግሩ እልባት ይሰጣል ወይም ያበጃል የሚል እምነት እንዳደረባቸው ተናገሩ። ነገር ግን በሆነ ባልታወቀ ምክንያት ይህ እውን መሆን ካልቻል አሉ ፕሬዚዳንት ትራምፕ ባልሆነ ምክንያት ይህ እሁን መሆን ካልቻለና ሜክሲኮ በተለየ መካከለኛው አሜሪካ በመባል በሚታወቀው የላቲን አሜሪካ ክፍል ተነስቶ ድንበራውን አቋርጦ ወደ ሰሜን የሚጎርፈውን ስደተኛ ማስቆም ካልቻለች ወደ ቀድሞ በእጅጉ አትራፊ ወደሆነ አቋማችን እንመለሳለን ብለዋል። ሜክሲኮ ወደ ዩናይትድ ስቴትስ ገበያዎች በምትልከው የተለያዩ ምርት ላይ ጫና ያለ ቀረጥ እንደሚጥሉ ነው ትራምፕ ያስረዱት። ያን ግድ የማያደርገው ወይም የሚያስገድድ ሁኔታ አይፈጠርም ብለው እንደሚያምኑም ተናግረዋል። በመቶ ሺዎች የተቆጠሩ የሆንግ ኮንግ ነዋሪዎች ዛሬ ቻይና በወንጀል የፈለገቻቸውን አሳልፋ እንዲሰጣት የሚፈቅደውን አዲስ ሕግ በመቃወም አደባባይ ወጥተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሰኔ 2 2011 ዓ ም ምሽት ፕሮግራም ነው። ለረጅም ዓመታት አፍሪካን አሰራት የሥቃይ ሰንሰለት ዛሬ በእኔና እኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል። I know that You're my witch, ሚካኤል በላይነህን ሁሉም ጥሩ ይሆናል የሚለውን ዜማ ነበር የሰማችሁት። ሚካኤልን እናመሰግናለን። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። የኢትዮጵያ መንግስት አንደበቶች ክፍል ሁለት። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁንና የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዋሽንግተን ዲሲ በነበራቸው ቆይታ ከአሜሪካ ድምጽ ጋር ውይይት አድርገው ነበር። ከአስራ አምስት ቀናት በፊት በነበረው ዝግጅታችን የመጀመሪያውን ክፍል አስደምጠናችኋል። በዛሬው ክፍል ሁለትን እናሰማችኋለን። በኢትዮጵያ ያለው አለመረጋጋት መቼ ነው የሚቆመው በሚል ለተጠየቁት አቶ ንጉሱ ጥላሁን ከሚሰጡት ምላሽ የውይይቱ ክፍል ሁለት ይጀምራል። ዜጎች ሰላማቸው ተረጋግጦ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። የሆነ ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ ዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይም ማንነትን ብሄርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል። በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ፣ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው። አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ቆየንበት አሁን እዚህ ደረጃ ላይ ደረሰ። መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው በአንድ ዓመት አይደለም በሁለት ዓመት በሶስት ዓመት አይደለም ረዘም ያለ ጊዜ ወስደዋል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም፣ ሃይማኖታቸውም፣ ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሚያገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም፣ ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው፣ አፈናቃዮች ናቸውና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው በኢትዮጵያ ውስጥ በአሁኑ ሰዓት። በአለፉት ግጭቶች ያፈናቀሉ ይህንን የመሩ ያደራጁ አመራርም ሆነው ዝም ብለው ያዩም ጭምር በቅርቡ እንኳን አንድ ሺህ ሶስት መቶ ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል። አቶ ንጉሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል፣ ይኖረዋል። የማፈናቀል ጉዳይ መጀመሪያ አካባቢ ላይ መፈናቀል ሲጀመር የብሄር ጉዳይ የብሄር አይደለም፣ የማንነት አይደለም፣ በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡትና፣ አሁን ደግሞ የማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶ ለማቋቋምም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩትን ንብረት በቀላሉ የሚያጡ ሰዎች ቁጥርም ከፍ ያለ የሆነ የመጣ ነው ያለው እና ይህንን ማስቆም አይችልም ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። እየታሰቡ ነውም ብለዋል። ግን አሁን ካለው ከአንድ ዓመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ አመት ያለፈ ነው። ማስቆም አይችልም ማስቆም በአዋጅ አይቆምም። በመመሪያና በደንብ አይቆምም። የመጀመሪያው ይሄ ሊቆም የሚችለው በአስተሳሰብ ነው አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ፣ በጥላቻ ላይ፣ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይታካብለናል። እነዚህ ጉዳዮች በስብሰባ፣ በመመሪያ፣ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን፣ ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበር ነው ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይህ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው ለውጡ ዋዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና፣ የሚያርመው፣ የሚያቃናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ አመት አያልቅም። ቅድም እንዳልኩት በአንድ አመት ወደዚህ ጉዳይ እንዳልገባ ነው። በአንድ ዓመት የምንጨርሰው አይደለም። የትውልድ ግንባታ ያስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው፣ የሃይማኖት አባት ብንለው፣ ታዋቂ ሰው ብንለው ሁሉም ሰው እዚህ ጉዳይ ላይ የአስተሳሰብ ግንባታ ማምጣት አለበት፣ ሚዲያው ጨምሮ ማለት ነው። ስለዚህ እዚህ ላይ ከተረባረብን ዜጎች በዜጎቻቸው በወንድምና በእህቶቻቸው የሚፈናቀሉበትን ታሪክ እንዘጋለን። እዚህ ላይ ካልተረባረብን ወይም ደግሞ በተቃራኒው የሚሰሩ አካላት አሉና ሚዲያውንም ጨምሮ ማለት ነው። በተለይም በዚህ በዘመናዊ ሚዲያ ይህንን ካልገታን የበለጠ ችግር ውስጥ እንገባለን፣ ወይም ደግሞ የችግሩን እድሜ እናራዝማለን እና የጋራ ጥረትና ጥምር እንቅስቃሴ ይጠይቃል የሚል እምነት አለን። አቶ ነቢያት፣ የውጭ ጉዳይን የሚመለከት ነገር ከዚህ ጋር የአይዜ ላንሳ እና እንደዚህ ያለ የሀገር ውስጥ መፈናቀል፣ የሀገር ውስጥ አለመረጋጋት ለውጭ ግንኙነት በተለይ ከኢንቨስትመንት ጋር በተያያዘ ከቱሪዝም ጋር በተያያዘ እክል ሊሆን ይችላል የሚል ስጋት አለ። አሁን የኢትዮጵያ ሁኔታ ከውጭ ሀገር አካላት ጋር መንግስታት ጋር ወይም ከውጭ ሀገር ካሉ አልሚዎች ጋር በሚደረግ ግንኙነት ምን አይነት ችግሮችን ወይም ምን አይነት መሰናክሎችን እየፈጠረ ነው? አሁን በምናደርገው የውጭ ግንኙነት አንዱ የኢኮኖሚ ዲፕሎማሲ ነው። አጠቃላይ በሀገር ውስጥ የተፈጠረው የለውጥና የሪፎርም ሂደት መላው ዓለምን ያስደመመና በውጭ ሀገራት መንግስታት በኩል ትኩረትን የሳበ እንቅስቃሴ ነው። ሀገር ውስጥ ያለው ከነኚህ ሀገራት ጋር በምናደርገው ግንኙነት ከመንግስታትም ይሁን ከግሉ ሴክተር ጋር በምናደርገው ግንኙነት አሁን ኢትዮጵያ ውስጥ በተፈጠረው መልካም አጋጣሚ በንግድም በኢንቨስትመንትም በቱሪዝምም የነቃና ጉልህ ተሳትፎ ለማድረግ ከፍተኛ ፍላጎትና ተነሳሽነት ያሳዩበት ወቅት ነው። ለአብነት ባለፈው ሳምንት እዚሁ ዋሽንግተን ዲሲ የስቴት ዲፓርትመንት ውስጥ የተስተናገደ ትልቅ የኢትዮጵያ አሜሪካ የንግድ ፎረም ነበር። እዛ ላይ ከፍተኛ ባለሀብቶች የንግድ ድርጅቶች ተጋብዘው መጥተዋል። የቀረበላቸውም በሀገራችን ውስጥ የተፈጠረውን ምቹ ሁኔታ አጠቃላይ ፖለቲካ ዳራውም ከመቼውም ጊዜ የተመቻቸ ሁኔታ የፈጠረ በመሆኑ ይህንን ሰፊ እድል ገብተው የሚጠቀሙበት አጋጣሚዎች መኖራቸውን ነው እየተረዱም ያሉት። በዛውም አግባብ ነው እንቅስቃሴዎች እየተደረጉ ያሉት። እንግዲህ እናንተ ናችሁ ይህንን የምትገልጹላቸው በነሱ በኩል ግን እንደ ስጋት አይገለጽም። ለምሳሌ በዚህ በተቃውሞ እንቅስቃሴ ውስጥም አሁን እስከ ቅርብ ጊዜ ድረስ የአልሚዎች ንብረት መቃጠል መውደም፣ እዛ አካባቢ አንዳንድ አካባቢዎች ላይ እስከ መገደል ጭምር አጋጥሟልና በእነሱ በኩል እናንተ ብትነግሯቸውም እነሱ በሙሉ ፈቃደኝነት ቀደም ሲል የነበረው እንደሱ ነበር፣ ግን በአሁኑ ወቅት ገዢው አስተሳሰብ ያለው አጠቃላይ ኢትዮጵያ ውስጥ እየተካሄደ ያለው የሪፎርም እንቅስቃሴ የሀገሪቱን የተለያዩ መስኮች እድሎችን እንደከፈተ የሚለው ናሬቲቭ ወይም ትርክት ነው። እኛ የምንነግራቸው ብቻ ሳይሆን እነሱም በተለያየ አጋጣሚ ያረጋገጡት ያዩት ሁኔታም እሱ በመሆኑ ትኩረቱ ይሄን ያህል በእኛ በኩል እንቅፋት ወይም ችግር ሆኖ አልታየም ወይም ሆኖ አልተገኘም። እንግዲህ የሁለታችሁም ያላችሁበት መስሪያ ቤት የኮሚኒኬሽን ስራዎቹ በማህበራዊ ሚዲያ ያለው አጠቃቀም በጣም የተሻሻለ ማህበራዊ ሚዲያ ላይ የምትታዩበት መስሪያ ቤታችሁ የሚታይበት መጠን እየጨመረ የመጣበት ሜዛ ነው ያለው። ግን ጎን ለጎን ለምሳሌ ጠቅላይ ሚኒስትር ጽህፈት ቤት የተሳሳቱ ዜናዎች መውጣታቸውን፣ ሌላ አካባቢ መውጣታቸውን እንደሚተቸው ሁሉ የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ አንድ ሁለት ሶስት ጊዜ የተሳሳቱ መረጃዎች ወጥቷል ተብሎ ይታች ነበር። አንደኛው አፍሪካ ህብረት ውስጥ የአማርኛ ቋንቋ የስራ ቋንቋ ሆኗል የሚል አሁን ደግሞ ቅርብ ጊዜ ቻይና ውስጥ የኢትዮጵያን የወለድ እዳ ሰረዘች ወይም እንደዛ የሚል ዜናዎች ይወጣሉ እና እነዚህ ነገሮች እንዴት ናቸው? ስህተት ናቸው። ከዛ በኋላ ምክንያቱም ማህበራዊ ሚዲያ ላይ ሰዎች እነሱን ተቀብለው በደስታ ከፈነጠዙ በኋላ መታረም ነገር አለ። እንግዲህ በመጀመሪያ ደረጃ ማህበራዊ ሚዲያም ይሁን በማንኛውም ሚዲያ መደበኛው ሚዲያ ሰው ነው የሚሰራው። ሰው ይሳሳታል፣ ሰው ያለማል፣ ሰው ያጠፋል። ትልቁ ሀሳብ ይሄ ነው ሲሆን እንደ አንድ ጋዜጠኛ በየቀኑ ስህተት እየሰራሽ፣ እየወደቅሽ፣ እየተነሳሽ እዚህ የተሻለ ደረጃ ላይ እንደደረስሽ ነው የሚገባ ወይም እንደ ሚዲያ እዚህ ደረጃ ሲደርስ ምንም ከእንከን ነፃ ሆኖ ነው ብዬ አልወስድም በአጠቃላይ የጠቅላይ ሚኒስትር ጽህፈት ቤትም ይሁን በኢትዮጵያ ሚዲያዎች በየጊዜው በተለያየ ጊዜው ወደ መውደቅ መነሳት፣ ድክመቶች፣ ስህተቶች ከዛም አልፎ ደግሞ ማስተካከዮች ይደረጋሉ። እነዚህኛዎ ያነሳሻቸው ግን ተናጠል ጉዳዮች በተመለከተ የጠቅላይ ሚኒስትር ጽህፈት ቤት ቋንቋውን በተመለከተ በዛ መልክ ማስቀመጡን አላስታውስም። አላስቀመጠም። ነገር ግን ይህንን ብሎ የዘገበው አንድ ተናጠል ጋዜጠኛ ነው። በሀሳብ ደረጃ በውይይት የተደረገበትን ኢትዮጵያ ልክ እንደጠየቀችና እንደሚሆንም ጠቅላይ ሚኒስትር ጽፈት ቤት ዌብሳይት ላይ ገጽ ላይ መጽሐፉን አላስታውስም። ከሆነም ምናልባት እንደገና ማየት አለብኝ ማለት ነው። ግን አንድ ጋዜጠኛ ይህንን ጽፎ እንደነበረ እና አጀንዳ እንደነበረ አስታውሳለሁ። ይሄ ጉዳይ በወቅቱ ክቡር ጠቅላይ ሚኒስትሩ በነበረው ሰባ ላይ አንስተውታል። የተነሳ ሀሳብ ሁሉ ደግሞ ውሳኔ ነው ተብሎ አይወሰድም እና ያን ያህል ለሚዲያ እና ለሕዝቡ አጀንዳ ሆኖ ብዙ እውቅና ተሰጥቶት የተወሰነ የተጨበጠ የተደመደመ ጉዳይ አድርጎ መውሰድ የማይቻል ነበረ ግን እንደ ማንኛውም መረጃ በየቀኑ ብዙ መረጃዎች ይወጣሉና ና በክብደት ሰጥተን አላየ ነውም የነበረው እውነቱ። የቻይናውን በተመለከተ የጅቡቲ አዲስ አበባ ባቡር መስመር ላይ በተመለከተ በታየው እንትን ላይ በአጠቃላይ በቻይና የተደረገው ከቻይና ጋር የተደረገው ስምምነትና የጉዞ ውጤት ሲገለጽ የብድር ምንድን ነው ኮንሴሽናል ኖል ሎን ፋይናንሻል ሎን የነበረውን ወደ ኮንሴሽናል ሎን የመቀየር ይህንን የተለያዩ የሚመለከታቸው የገንዘብና ኢኮኖሚ አመራሮችም ስምምነት ላይ ደርሰው የፈረሙበት መሆኑ ተገልጿል። አጠቃላይ ወለድ ተሰርዟል የሚል እንድምታ ያለው ነገር ተጽፏል ብዬ አልወስድም። መስተካከል ያለበት ነገር ግን በወቅቱ ተስተካክሏል። በአጠቃላይ ሲወሰድ ግን እነዚህ ሁለትና ሶስት ምሳሌዎች ብቻ ሳይሆኑ በየጊዜው በርካታ እንከኖችና ስህተቶች መስተዋላቸው የማይቀር ጉዳይ ነው። በየጊዜው እነዚህን ስህተቶች ማረም በጣም ተገቢ ነው። ይልቁንም ከማህበራዊ ሚዲያ አኳያ ጎጂው ነገር ሆኖ ያለው ቅድንም ካነሳ ነው ከዜጎች መፈናቀል፣ ከሰላም፣ ከአንድነት፣ ከአብሮነት አኳያ እየፈተነን ያለው የጥላቻ እና የሀሰት ዜና ነው። የጥላቻ ንግግሮችና የሀሰት ዜናዎች እነዚህን በተሻለ መጠን ሲስተዋሉ እና ሲታዩ መረጃውን ለመስጠት እንሞክራለን ለማስተካከል እንሞክራለን። ነገር ግን አሁንም ቢሆን በኢትዮጵያ ሁኔታ ይሄ ጉዳይ ፈታኝና አስቸጋሪ መሆኑን እያስተዋለ ነው። ቅድም እንዳልኩት እንግዲህ የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪ ብቻ ሳይሆን አጠቃላይ የሚዲያ ስራችን አሁን በሩ ነው የተከፈተው። እዚህ በተከፈተው በር ሆን ተብለውም በስህተትም በርካታ መውደቅ መነሳቶች ይታያሉ። የጠቅላይ ሚኒስትሩ የፕሬስ ሴክሬታሪ ጽሕፈት ቤትም ከዚህ ችግር ውስጥ ነጻ ነው ብሎ መውሰድ አይቻልም። የሚገርመው ነጻ ቢሆን ነው እና ችግሮች ይስተዋላሉ ለማለት እያሻሻለ እንሄዳለን የሚል ማጠቃለል አለብን። ሰዓታችን እየሄደ ስለሆነ ከዚሁ ከቻይና ጋር የተያዘ ይሄ የበልት ኤንድ ሮድ ውይይት ነበር የውጭ ጉዳይንም ስለሚመለከት በእሱ እናጠቃለውና ምንድን ነው የሆነው እስኪ ግልጽ ይደረግ፣ ምንድን ነው የተወሰደው እርምጃ፣ ምንድን ነው ቻይና ያደረገችው፣ ምንድን ነው የተደረሰበት እንዳ አቶ ነቢያት በልተሮድ ኢኒሽየቲቭ የቻይና መንግስት ካሉት ትልቅ ግራንድ ፕሮጀክቶች አንዱ ነው። በርካታ የዓለም ሀገራትን ያሳትፋል። ከአፍሪካም ኢትዮጵያን ጨምሮ የተወሰኑ ሀገራትን ያካተተ በተለይ በመሰረተ ልማት ግንባታ ይህንን ቀደም ሲል የነበረውን ወደ ሩቅ ምስራቅ የነበረውን ሲልክሮድ የሚባለውን ተከትሎ በኢንፍራስትራክቸር በመሰረተ ልማት ማስተሳሰር ላይ ያተኮረ ፕሮጀክት ነው። የዚሁ ፕሮጀክት አካላትም የሆኑ በሀገራችን ቀደም ሲል የተነሳው ባቡሩ ፕሮጀክት አንዱ ነው። ሌሎችም አሉ። ስለዚህ የቻይና መንግስት ይሄንን እነኝህ ፕሮጀክቶች በተመለከተ በተናጠል እነ አባል አገራት የሆኑ በመሪዎች ደረጃ የሚደረግ ጉባኤዎች ሁለተኛው ወይ ሶስተኛው ይመስለኛል። ካል ተሳሳስ ጋር ያለፈው 2016 ይመስለኛል የተካሄደው የዛ ተከታይ ነው። እንግዲህ በአሁኑ ወቅት የተደረገው ያንን ፕሮጀክት በሀገራት ደረጃ ምን እየተካሄዱ እንዳሉ ሀገራት በመሪዎች ደረጃ ውይይት የሚያደርጉበት አዳዲስ የፋይናንስ ምንጮች የሚገኙበት ቀደም ሲል የነበሩ ቃል የተገቡ ወይንም ኮሚትመንት ላይ የተደረሱ የብድር አይነቶችም የሚፈረሙበት የሚታደሱበት አይነት መድረክ ነው። ስለዚህ ኢትዮጵያ ብድሩን በመክፈል ረገድ ከነወለዱ ነው ብድሩን የምትከፍለው። ብድሩን በመክፈል ረገድ ዋና ገንዘቡን እና ወለዱን በተመለከተ ምንድን ነው የተወሰነ ውሳኔ እዛ ላይ የኢትዮጵያ ከቻይና ጋር ያላት በዚህ በቤልትን ሮድ ብቻ ሳይሆን በርካታ ፕሮጀክቶች ከቻይና መንግስት ጋር ኮንሴሽናል የሆኑ ብድሮች አሉ። ከየትኛውም አበዳሪ አካል ጋር ቻይናም ብቻ ሳይሆን ሌሎች ዓለም አቀፍ ገንዘብ ተቋማት ጋር እንደሚደረገው የብድር አከፋፈሉን ከነ ወለዱም ይሁን ወለዱ የሚቀነስበት ወይንም የመክፈያ ጊዜ የሚራዘምበት ሁኔታዎች በየጊዜው ድርድር የሚደረግባቸው ናቸው። ይሄ ከቤልተን ሮድ ጋር የተለየ የሚያደርገው አይደለም። ከሌሎች ፋይናንሻል ተቋማት ጋር ተወስደው የሚሰሩ ብድሮች ላይም አንድ በልማት ላይ ያለ ሀገር በየጊዜው ሪኔጎሽት የሚያደርግበት የስምምነቱን ተርም የሚከልስበትና አመቺ የሆነ ያከፋፈል ሁኔታዎች የሚያደርግበት ነው። የቻይናውም ከዚህ የተለየ አይደለም። አቶ ንጉሱ እዛ ይሄ ስምምነት ከተደረገ በኋላ በሰጡት መግለጫ እንደማስታውሰው መጨረሻ ላይ አንድ ሀሳብ ሰንዝረው ነበረ። በዚህ ውይይት አንድ የተማርነውም አንድ ነገር አለ። ከዚህ በኋላ ብድር በሚወሰድበት ጊዜም የሀገር ቀጣይ ትውልድ ብርድ መውሰድ ብቻ ሳይሆን ቀጣይ ትውልድ የሚመጣበትን ጸዳም ታሳቢ ማድረግ ያስፈልጋል አይነት ንግግር እንግዲህ ካተሳሳትኩኝ እንደዚ አይነት ንግግር ያደረጉ ይመስለኛል። ምን ማለት ነው እንግዲህ አሁን በዚህ በኢኮኖሚው እንቅስቃሴ ውስጥ የተስተዋለው በሀገር ደረጃ ኢትዮጵያ በተደጋጋሚ ሲገለጽ ነበር ብዬ ነው ኢትዮጵያ ብድሯን መክፈል የማትችልበት ሀገር ሁኔታ ላይ የደረሰች ሀገር በመሆኗ አበዳሪዎችም ተስፋ እየቆረጡባት እየመጡ የነበሩ መሆኑን በተደጋጋሚ ክቡር ጠቅላይ ሚኒስትሩን ጨምሮ ሲገልጹ ነበረ። ይሄ ለትውልድ እዳ መተው ነው። የተደመረ የተከመረ እዳ እየተውን መጨረሻም አበዳሪዎች እቺ ሀገር ብድሯን መክፈል የማትችል ተስፋ የሌላት ሀገር ናት ብለው ብድርም የሚከለክሉበት ደረጃ ላይ እየደረሰች የነበረበት ነው። አሁን ይሄን ስንወስድ እንግዲህ እዚህ ላይ የብድር ፍላጎትንና የመክፈል አቅምን ማጣጣም ይገባል ማለት ነው። በዚህ ረገድ መሰረታዊ ለውጥና አቋም አለ። ይህም በመሆኑ የሰረዙ አገራትም ነበሩ፣ ፕሮጀክት የሰረዙ እንደ ጃፓን የመሳሰሉ አገራት። አሁን እንደገና ስለዚህ ከአቅም በላይ ብድር ተወስዷል ማለት ነው። አዎ፣ አዎ ይሄ ተገምግሟል። ስለዚህ ይህን ማሻሻል ጥንቃቄ ማድረግ እንደሚገባ ትምህርት የተወሰደበት ነው ለማለት ነው። ከቤልት ኤንድ ሮድ ጋራ በተያያዘ አንድ ጉዳይ አይደለም። እጅግ ስኬታማ መድረክ ነበር የነበረው በመሰረተ ልማት የመተሳሰርና መሰረተ ልማትን የማልማት በተለይ መንገድ እና የባቡርን የመሳሰሉትን ከንትን ከማድረግ ባሻገር ኢንዱስትሪ ፓርኮችን የመብራትን፣ ሀይዌይ ግሪዱን እና የመሳሰሉትን በኢንቨስትመንትም በመሳተፍ ከፍተኛ ካፒታል ሊያመጡ የሚችሉ የተሰሩ ስራዎች አሉ። የተደረሱ ስምምነቶች አሉ። በአጠቃላይ ከአራት ቢሊየን በላይ ዶላር በላይ ኢንቨስትመንትም የተሳበበት ነው። ስለዚህ የአንድ አጀንዳ ብቻ ሳይሆን ጎን ለጎን በርካታ ስምምነቶች፣ ወደ ዘጠኝ ያህል ስምምነቶች የተፈረመበት ነው። ይሄ በአጠቃላይ ሲወሰድ ቻይናንና የኢትዮጵያን ግንኙነት በልማት እና በመሰረተ ልማት ትስስር ላይ በተሻለ ደረጃ የሚያደርግ ለሌሎችም የኢኮኖሚ እንቅስቃሴዎች በር የሚከፍት ነው። ትኩረት ሊደረግ የሚገባው ይሄ ነው። ከዛ ባሻገር የኢትዮጵያ ብድር በምትበደርበት እና መሰረተ ልማትን በምታስፋፋበት ጊዜ ኢንቨስትመንት በምትስብበት ጊዜ የሀገሪቱን የወደፊት እጣ ፈንታ እና ትውልዱ ወደ ልማት ሊገባ የሚችል እንጂ እዳ ሊከፍል የሚችል አለመሆኑን ማስተዋል መገንዘብ ይገባል የሚል መልእክት ነው ሊወሰድ የሚችለው ከዛ መግለጫም። አጠቃላይም ደግሞ ነባራዊ ሁኔታው በሀገራችን ውስጥ እየተገመገመ ያለው ይሄ ስለሆነ ማለት ነው። በጣም አመሰግናለሁ አቶ ንጉሱ ጥላሁኝ፣ በጠቅላይ ሚኒስትር ጽሕፈት ቤት ሴክሬታሪያት። አቶ ነቢያት ጌታቸው ደግሞ በውጭ ጉዳይ ሚኒስትር ቃል አቀባይ። ሁለታችሁም እዚህ የአሜሪካ ድምጽ ስቱዲዮ መጥታችሁ አጭር ቆይታ ከኛ ጋር ስላደረጋችሁ በአሜሪካ ድምጽ ስም አድማጮቻችን፣ የፌስቡክ እና የድረ ገጻችን ተከታታዮች ስም አመሰግናለሁ፣ አመሰግናለሁ። የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሀሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ አየር ላይ ጭር፣ ሞገድ በ22 በ25ና በ35 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ውይይት በሙዚቃ እናሸጋግራችሁ አሞራ ወድጄ ሁኔታችን እናሸጋግራችሁ ውይይት በመቀሌ ዩኒቨርሲቲ ወጣቶች የውይይትን ባህል እንዲያዳብሩ ኢትዮጵያ የሚገኘው የአሜሪካ ኤምባሲ በ14 ዩኒቨርሲቲዎች የክርክር ክለብ እንዲቋቋምና ተማሪዎች በጠረጴዛ ዙሪያ የሚደረግ ክርክር ማድረግን እንዲለማመዱ እገዛ አድርጎላቸዋል። ከእነዚህ መካከል በመቀሌ ዩኒቨርሲቲ የሚገኙ ተማሪዎች ከአሰልጣኛቸው ጋር በአንድ ላይ አወያየቻቸው ነበር። ስሜ የሴፍ ዘይዘ የውጭ ቋንቋዎችና ስነ ጽሁፍ አርሴማ፣ እስቲ አንቺስ የስንተኛ አመት ተማሪ ነሽ? እስቲ ንገሪን ስለ ራስሽ። አርሴማ ስ ይባላለኝ የሶስተኛ አመት የማኔጅመንት ዲፓርትመንት ተማሪ ነኝ። እና ዲቤት ክለብ ውስጥም ከገባን ወደ ሁለት ወር አሳልፈ ነው። ቴሬዛ፣ አቤት። አንቺስ እስቲ ንገሪኝ፣ አንቺ ማስታወቂ ራስሽን እስቲ ስሪ ከይዘረጅ ይባላል የቀዩኒቨርሲቲ ሳይኮሎጂ ተማሪ ሶስተኛ ዓመት ሳይኮሎጂ ተማሪ። መጀመሪያ ወደዚህ ወደ ፕሮግራሙ እንዴት እንደገባችሁ ለማወቅ ከአቶ ዮሴፍ ልጀምርና እንዴት ነው ያሰባችሁት ይሄ ፕሮግራም አስፈላጊ ነው ብላችሁ እንዴት ጀመራችሁ ዩኒቨርሲቲ ውስጥ? አመሰግናለሁ። ይሄ ፕሮግራም ከታሰበ ቆይቷል። አጋጣሚ ኤሊክ ሴንተር አለ ኢንግሊሽ ላንጉጅ ኢምፕሩቭመንት ሴንተር የሚባል በአንደር ጂፒ የኳሊቲ ኤጁኬሽን ላይ የሚሰራ ድርጅት አለ እና በዛ ስር ሄሊክ ይባል ተቋም አለ ሴንተር አለ እና በዛ ስር ቤት ብራንድ ተቋሙ ተሩ ተደርጉ ታስቦ ነበር ከዚህ በፊት ነገር ግን በተለያየ ምክንያት አክቲቭ አልነበረም። አሁን ግን አጋጣሚ በአሜሪካ ዩኒቨርሲቲ በኩል የመጣ አንድ ኮል ነበረ፣ በኔሽን ዋይ በሀገር አቀፍ ደረጃ የዲቤቲንግ ኮምፒቲሽን እንደሚኖር መጣናውን ተዘረገ ይሄኛውን በአንድ ቻንስ አደረግን ና ኢንቫይትድ አንድ ለተማሪዎች መጥተው ጆይን ያደረጉ ክለቡን ዛይ ታታሽ ናቸው እና ኢንተረስቲድ የሆኑ ሰዎች ተማሪዎች መጡ እና ስራውን ከአንድ ከሁለት ወር ጥር የካቲት አካባቢ ስራውን ጀምር ነው። ዋና ስንጀምረው አላማው አንደኛ ሻሰባቸውን በብቃት ወይም የቋንቋ ትበት ነው ምግለጽ እንዲሹ የሚለው ነው። ሌላው ዓላማ ደግሞ ተማሪዎቻችን ዝም ብሎ ፋርቸዋል ወይ ደግሞ እውቀትን ብቻ ምግብ ቤት ሳይሆን ነገሮችን ይሄ አሳቢውን ነገሮችን ይዞ መሄድ ሳይሆን ነገሮችን ክሪቲካሊ ከተለያዩ አንግሎች አይተው ራሳቸውንም ብዛት ተጨምረው እና አቋም ራሳቸው ግልጽ ያለ አቋም እንዲኖራቸው እንዲያስችል ተብሎ ነው የተመሰረተው። ሶስተኛው ደግሞ ቅድም እንዳልኩት ሞት ደረጃ የሚኖር ውድድር አለ ዲቤቲንግ በአስራ አራት ዩኒቨርሲቲዎች የሚኖር ተማሪዎች ውጌት የሚያደረጉበት ፕሮግራም ነው እና ይሄ ዲቤት እነኝም ተማሪዎች ለዛ ኮምፒቲሽን ብቁ የማድረግ ዓላማም አለው ማለት ነው። ውይይቱ ዲቤት የሚያደረጉት በእንግሊዝኛ ቋንቋ ነው ማለት ነው? አዎ ዲቤት የሚደረገው በእንግሊዝኛ ቋንቋ ነው እና በየጊዜው የተለያዩ ቶፒኮች ይመረጣሉ እና ድንገት ነው ተማሪዎቹ ሳይዘጋጁ ቀድሞ አንድ ለዲቤቲንጉ አንድ ሀያ ሀያ አምስት ደቂቃ ነው የሚሰጣቸው እና ከዲቤት ከማድረጋቸው ከሀያ ደቂቃ በፊት ግሩፓቸውን ፎርም አንድ የሚለው ፎርም ፎርም ካደረጉ በኋላ ሰውታቸውን እዛ ላይ ዝግጅት ያደርጋሉ። ካረጉ በኋላ ወደ ድቤት ይገባሉ ማለት ነው። ምን ያህል ተማሪዎች አሏችሁ በዚህ ክለብ ውስጥ በዚህ አክቲቭሊ? አሁን ምንድን ነው አሁን መጀመሪያም እንደመሆኑ ብዙ ተማሪዎች የሉም እና አክቲቭሊ አሁን ከአስራ አምስት አክቲቭሊ የሚመጡት ከአስራ ሶስት ይሆናሉ ግን አስራ አምስት ተማሪዎች አሉ በክለቡ ተመዝግበው ኦን ኤንድ ኦፍ ይሆኑ ይመጣሉ ማ ይሳተፋሉ ግን አክቲቦቹ የራሳ ሁለትና ሶስት ናቸው። ከእነዚህ ውስጥ ሁለቱ አሁን መስመር ላይ ያሉት ሴቶቹ ናቸው አርሴማና ቴሬዛ ናቸው። እስቲ አርሴማ ወደ አንቺ ልምጣና ለምንድን ነው እንደዚህ አይነት ፍላጎት አድሮብሽ ወደ ክለቡ ልትሄጅ የቻልሹ? እኔ በማንኛውም ጊዜ የቋንቋ ክህሎቶችን ሊያሳድግ የሚችል ማንኛውም ነገር ኢንትረስት ያደረገኝ ስለነበር ነው። ሁለተኛ ነገር ደግሞ ጊዜ ትናረግ በምክንያት ዊነት የተደገፈ ቃለምልልስ ስለሆነ የምናረቀው ራሽናሊቲ ያችንን ወይም በምክንያትና ውጤት የማሰብ ክህሎታችንን በጣም ያሳድጋለና በሀገር ደረጃም የምንፈልገው ነገር መሆን ያለበት ነገር መስሎ ስላሰብኩት ይህንን ክለብ ዞን እንዳደረግ ትችያለ ማለት ነው። ከዚህ በፊት እንደዚህ አይነት በህይወትሽ ውስጥ እንደዚህ አይነት የመከራከር ሀሳብን ይዞ የራስን ሀሳብ ይዞ ለሙግት የመቅረብ ነገር አቋም ይዞ በጉዳይ ላይ ከሰዎች ጋር መወያየት ልምድ ነበረሽ? እንዴት ይሄ ጠቃሚ መሆኑን አወቅሽ? ከዚህ በፊት በሃይስኩል ወይም እና ፕሪፓራቶሪ ውስጥ እያለን የምናረጋቸው ውይይቶች ነበሩ ክፍል ውስጥ እነሱም በጣም ስለወደድኳቸውና ሀሳባችንንም በነጻነት እንድ እንገልጽ ስላደረጉ ይሄ ደግሞ ከሙግት ወይም ከፊዚካል ከሆነ እንትን ይልቅ በጣም የአይዲያ ግጭት ይበልጣል፣ እና እሱን ቫሉ ስለማድረግ ድቤተሰቦችን ሁሉ ጊዜም ወዳለ አፕሬት ያደረጋል። ቴሬዛ አስቲ አንቺንም ልጠይቅሽ። አንቺስ እንዴት እንግዲህ ቅድም ረዳት ፕሮፌሰር ዮሴፍ እንደ ነገሩን ማስታወቂያ አውጥተው ነው ተማሪዎች እንዲመጡ ጥሪ ያደረጉትና ያንም ማስታወቂያ አይተሽ ወደዛ ለመሄድ ምክንያት የሆነሽ ነገር ምንድን ነው? እኔ ከድሮም ዘሮ አንድ ላይ ሶስላ ምናምን ነገር ጓደኞች ጋር የሆነ ቶፒክ ይነሳ

እና በነሱ በጣም አዳዲስ ነገሮች በምን ነገር ምክንያታዊ መሆን እንደምንችል እንዴት ማስደገፍ ምክንያታችን በምን ወይ እንደምናስደግፍ ናምን ነገር ብዙ ነገር እቀተግኝችልበታለው ስ ቨሪ ኢንትረስቲንግ ራሱ ነው ነገር ያገኘሁበት። ለውይይት የሚሆኑ ሀሳቦችንና አጀንዳዎችን አሁን በእርግጥ በዚህ በስልጠና ላይ ናችሁ፣ ግን ስልጠና ቢሆንም የውይይት ሀሳቦች መመረጣቸው አይቀርም። ና ረዳ ፕሮፌሰር ዮሴፍን ልጠይቅና ወደ እናንተ ልመለስ። በምንድን ነው ሀሳቦቹን የምትመርጧቸው? በጣም አከራካሪ የሆኑ አሁን በሀገሪቱ ውስጥ ያሉ የፖለቲካ ጉዳዮችን ነው? ማህበራዊ ጉዳዮችን ነው? በምን አይነት ኢሹ ላይ ነው ለስልጠናው የምትመርጧቸው ሀሳቦች? ረዳ ፕሮፌሰር ዮሴፍ ሊሚት የለንም ሀሳብ ዙሪያ ምክንያቱም የትኛውም ሀሳብ ቢነሳ ለውይይት ቢቀርብ ሀሳብን በሀሳብ ማሸነፍ እንደምቻል ስለምናቅ የሀሳብ እንትን የለም ግን እስካሁን በአንድ ክምል ነው። አሁን ስለማደርገው አንደኛ እኔ ፕሮፖዝ ማድረግ ማነሳቸው ሀሳቦች አሉ ተማሪዎች ዲስከስ ሊያደረጉባቸው ሞር አንደኛ ሀሳብ ሪፍሌክት ሊያደረጉባቸው ይችላሉ ብዬ ማስባቸውን ሁለት የነሱ ሰዎች አሉ በተማሪ ከድቤት ከሚያደርጉት ልጆች ከነሱ ጋር ቅድሚያ ወደ ድቤቲን ከመሄዳችን በፊት እነዚን ሀሳቦች ሼር አደርጋቸዋለሁ። ከዛ ይሆናል ምክንያቱ በተማሪ በተማሪ የሚያክል ምትና ሚለውን ከተማሪ ሊሰማ ነው የሚሻለው አስተማሪ ሚያውቃሉ ይካረል ከሚነሳ የነሱን ስሜት ሲመስማ በሚል እነሱ ኢንቫይት አድርጌ ኦፊስ እዚያ ላይ ተነጋግረን ሚመጥን ከሆነ ወደ ቤት የምንሄድበት ሁኔታ አለ። ሌላ ኦፕሽንስ ኦፕሽንስባቸዋለ አንድ ለምሳሌ በሁለት ሶስት ኦፊስ ላይ ሚስከስ ከሆነ ከሆነ አንድ ስድስት ሰዎች ናቸው እና በዚያ ላይ ሀሳብ ሊገልጹበት በሚችሉ ቶፒክ ላይ ድቤት ያደረጋሉ ማለት ነው። ሶስተኛ ደግሞ እነሱ ድቤት ሊያደረጉበት ደስ የሚላቸው ቶፒክ ከለብ ኢንቫይት አደረጋቸው ና ዮትን ፕሮፌስ አድረጋ ከን ወደ ድቤት ይመጡ ማለት ነው። ከኮንተንት አንጻር እንደ ነገርኩሽ መጀመሪያ ልሚት የለንም። የምንድነው ሶሻል የሆነ ነገሮች አሉ፣ ፖለቲካል ጉዳዮች እስካሁን አላነሳ ጋጣሚ ሆኑ ማለት ነው። ሳይንቲፊክ የሆነ ይሄ ከሳይንስ አንጻር ያሉ ጉዳዮች አሉ። ከማህበራዊ ሳይንስ አንጻር፣ ከህግ የተለያዩ ጉዳዮችን የሚያነሳ እንግዲህ እናደረጋለን። እስካሁን በዛ ሁኔታ ያለው እንጂ በዚህ ጉዳይ ገለብ ያለ ነገር የለም። አቀም ግን እነሱ የሚያነሱ የሚያነሱት ጉዳይም እኔ የማነሳውን ጉዳይ የተወሰነ ኤሪያ ላይ ነው። ይሄ ሳይንስ መክ በሆኑ ነገሮች ላይ፣ ማህበራዊ ጉዳይ በሆነ ነገር ላይ፣ ኢኮኖሚ በሆነ ጉዳይ ላይ እስካሁን ፎከስ አድርግም። ዲቤት ሲባል በጣም ወደ ሰዎች አእምሮ ቀድሞ የሚመጣው የፖለቲካ ጉዳይ ነው። እስቲ ለእነ አርሴማ ነው ይህን ጥያቄ የማነሳው እና ይሄ አሁን የጀመራችሁት ስልጠና ሄዶ ሄዶ ወደ ከፍ ያለው ደረጃ ቢደርስ ፖለቲካ ውስጥም ገብታችሁ የመከራከር ሀሳባችሁን የመግለጽ ነገር ሀሳብ ይኖራችኋል። እስቲ አርሴማ ፖለቲካል ኢሹዎችን አንስተን እስካሁን እያወራ ነው የለም። ግን አሁን ለምሳሌ ስለ ፍሪደም ኦፍ ስፒች ስናወራ ማለት ነው። ፍሪደም ኦፍ ስፒች ሲኖር ሄት ስፒችን አድቮኬት ያደርጋል አያደርግም የሚለው የመናገር ነጻነትና ራሱን የቻለ ጥያቄ ነው። እስቲ አማ እኛ በእንደነዚህ አይነት እንትኖችን በፍሪደም ኦፍ ስፒች ነው እንጂ ዋናው ፖለቲካ ውስጥና የፖለቲካ አይዲዮሎጂዎችንና ቲዮሪዎችን እያነሳ የመናገር ነጻነት የተሳሳተ እንትንም ሜሴጅ ወይም መልእክትን ያባብሰዋል በሚለው መሀል አሁን እመክራለን እንጂ የፖለቲካ ሀሳቦችን እያነሳን እንደ ፖለቲከኞችን ስላልሆንም በዛ ላይ ዲፓርትመንቶቻችንም ታይሽ ብዙና የተለያዩ ስለሆኑ በማኔጅመንት ሳይኮሎጂ ሎ በጣም ብዙ ዲፓርትመንቶች ኮምቢኔሽን ስለሆኑ ስለ እንደዚህ አይነት ነገሮች የመምከር እንትንም የለም። የየራሳችን አይዲዮሎጂ ቢኖረንም ነገር ግን አሁን ቅድም ባልኩሽ በአነሳናቸው ርዕሶች ጉዳይ ላይ የመናገር መብት እንደዚህ ያሉት ነገሮች ላይ የሶሻል ሚዲያ ወይም የማህበራዊ ድረገጾች ኢፌክት የሚለው ላይ ስለነሱ እናወራለን እንጂ በፖለቲካ ላይ አልደረስም። ግን አድጎ ቦታ ላይ የመድረስ ፕሮባብሊቲ ግን አሉ። እንግዲህ እስቲ ቴሬዛ፣ ለምሳሌ ክርክርና ውይይት ሲባል ሀሳብን በማስረጃ አርጊመንቶቹን በደንብ በጠነከረ በሰነድም፣ በመረጃም፣ በማስረጃም ይዞ መከራከሪን ይጠይቃልና አሁን የምታረጓቸውን ልምምዶች በምን ላይ ነው የምታስደግፏቸው? የማንበብ ባህል አላችሁ? ከዚህ ቀደምስ የነበረው የመረጃ ሀሳብ ሰብ የማንበብ መገናኛ ብዙሃንን የመከታተል ነገራችሁ ምን ይመስላል? ምን ይመስል ነበረ? ክርክሩ የተሳተፋችሁት ልጆች አጠቃላይ የጀርባ ታሪካችሁ በዚህ ጉዳይ ምን ይመስላል? የፈስ እንደነገረሽ ልክ ስንገባ ውይይት ክርክሩስ ቶፒክስ ርዕስ መርጦ የሚያዘጋጅነ እሱ ነው፣ መርጦ የሚጠብቀን እሱ ነው። ወደ አስር ሀያ ቶፒኮች ርዕሶች ይዞልን እኛ የሆነ ቀልባችን የታውትን ወደ ሆን በደንብ ጡብ ያዘው እያወያይዙ ማለ የሚሉትን እኛ ራሳችን በእኛው ፈቃድ እና በእኛው ምርጫ እመርጥ እና በዛ ሬስ ላይ ነው የምንወያየው እና ሀያ ደቂቃ ሰላሳ ደቂቃ ይሰጠናል። እዛ ሰላሳ ደቂቃ እየራሳችን በግሩፕ ግሩፕ ሆነ በቡድን ሆነ የሀሳብ ልውውጥና ኢቭን እዛ ሚዲያ ገብተን ጉብል አድርገን ስለዛ ያለውን ነገር በደንብ ሰርች እና ጽፈን ምናምን ነገር በዛ ሰላሳ ደቂቃ ውስጥ ቶሎ ያሉትን ነገር ኮምፕራይዝ አድርገን እናቀርባለን ማለት ነው። እንደዚህ የምናደርገው ብዙ ጊዜ አዲስ እዛው በዛ ቶፒክ ነው የሚሰጠን እንጂ አንድ ነገር ተዘጋጅተን እንድንመጣበት ምናምን ነገር አይደለም። እዛው በዛ ነው እንደዛ የምናደርገው። አቶ ዮሴፍ ምንድን ነው አሁን የሚጠቅመው እነዚህን ልጆች እነዚህን ተማሪዎች በዚህ ውስጥ ማሳለፉ? ምክንያቱም ትምህርታቸውን ጨርሰው ደግሞ ይወጣሉ እና ምንድን ነው የሚጠቅመው በዩኒቨርሲቲ ውስጥ በኩል ሁኔታውን ለማስቀጠል እና የመጨረሻ ግቡ አድርጎ ያስቀመጠው ነገር ምንድን ነው? ከመጨረሻ ግቡ ብነሳ ጥያቄ ትውልድ መፍጠር ነው። ነገሮችን በስሜት ብሎ በስሜት እየተነዱ መወሰን ና መምረጥ ሳይሆን ነገሮችን ክሪቲካል አይቶ ምክንያት ላይ የተመሰረተ ውሳኔ የሚወስን እና ዜጋ ማፍራት ነው ግቡ። እና እስካሁን የተጀመረው እንቅስቃሴ ያው ጅማሮ ነው። ጅማሮ እንደመሆኑ ግን ያለው ሁኔታ ጥሩ ነው። አሁን ለምሳሌ መጀመሪያ ሲጀምሩ የነበሩ ፊትናዎች ቁጥርና ያለ ሁኔታ የተለያየ ነው። ሲጀምሩ በጣም ጥቂት ነበሩ። እና ከቀን ወደ ቀን ግን እያንዳንድ ተማሪ ያለውን የዲቤቲንግ ጥቅም በመረዳት ከምኝም አንዳንድ ኢንፎርሜሽኖችን በመያዝ ገይና ርግ የሚል ሰው ነው። ይህ በጣም ጥሩ ቋንቋ ከማሻገር ክሪቲካል ለሀገር የሚጠቅም ሀሳብ የሚኮንትሪቢዩት የሚያደርጉ የሚያቀርቡ ተማሪዎችን ዜጋ መፍጠር ነው ዋናው ግቡ። ከዚህ በኋላ ተማሪዎቹ በሀገር ደረጃ ውድድር ያደርጋሉ። በሀገር ደረጃ ውድድር ሲያደርጉ በምን አይነት ሀሳቦች ላይ ነው ውድድሩን የሚያደርጉት? ማን ነው የሀገር ደረጃውን የመወዳደሪያ ሀሳብ የሚያመነጨው? ኮድ የሚባል ድርጅት አለ አዲስ እንደ እንደስጋ በታፍልሽ የሚሰሩ የሚሰራ ድርጅት ነው እና ቶፒኮቹን የሚመርጉት ሁሉም ነገር የሚያደርጉት እነሱ ናቸው። ዋና የድቤቲንግ ድቤት የሚካሄድበት ቀን ቀድሞ ከአንድ በፊት ን የሚያደርጉ ነግረውናል። እና በርከት ያለ ቶፒክ እነሱ መርጠው ለውድስ ቤት የሚያደረገ የሰንተሩ ዩኒቨርሲቲ በዛ ላይ ስለዚህ ታባላይ ተገናኝተው ነው የሚያደርጉት እና ዩኒቨርሲቲ ከዩኒቨርሲቲ ነው የሚያደርገው። አዎ፣ ዩኒቨርስቲ አስራአራት ዩኒቨርስቲዎች አሉ፣ አሁን ለዚህ የተመረጡ እና ኮምፒቲሽን የሚካሄደው ዩኒቨርስቲ ከዩኒቨርስቲ ነው። ከዚህ ከእያንዳንዱ ዩኒቨርስቲ የሚመረጡ ተማሪዎች አሉ። ከነበራቸው ፐርፎርማንስ አንጻር ዩኒቨርስቲ ይሄዳሉ፣ አዲስ አበባ። እዛ ነው ኮምፒቲሽን የሚካሄደው። አርሴማ ና ቴሬዛ ለዚህ አሁን መጨረሻ ለሚደረገው ክርክር ምን ያህል ዝግጁ ናችሁ? እስቲ አርሴማ፣ ካንቺ ገና። ሁለት ወርም ቢሆኑ ተጀምር ነው በጣም የምናሳየው ፕሮግረስ ወይም ሂደት ጥሩ ስለሆነ ሙሉ ለሙሉ ተሰጋጅ ትችላለው ማለት ትችላለን። በኮንፊደንስ መከራከር እንችላለን። አሁን በጣም እንትን ኢምፖርታንትና ኤሴንሻል የሆኑትን ፍሬ ነገሮች አውቀናል። የስለማኩት በኮንፊደንስ መከራከር ይችላለሁ ይላለን። ቴሬዛስ፣ አዎ እኔም እንደሷ ነው ያሉ ሴሽኖች ትንሽ ቢሆንም እስካሁን ድረስ ሁለት ወር ምናምን ቢሆንንም ግን በዛች በስምንት ቀን ውስጥ ለሁለት ሰዓት ነው የምንገናኘው እና በሁለት ሰዓቱ ደግሞ በጣም በጣም ጥሩ ትም ፉሊ ተጠቅመንበት ነው የምንወጣው እና በደንብ ሰርተን ነው እንት የምንለው እና በደንብ አውቅ ያለው ብዬ አስባለሁ። አሁን ለኢንተርናሽናል ለመከራከር ብቁ ነኝ ብዬ አስባለሁ በአሁኑ ሰዓት እስቲ የመጨረሻ ጥያቄ ልጠይቃችሁ ብዙ ጊዜ ኢትዮጵያ ውስጥ በተለይ ከዋና ከተማዎች ውጭ ያሉ ከአዲስ አበባ ከተማ ወይም አዲስ አበባና መሰል ዋና ከተማዎች ውጭ ያሉ በጣም ሩቅ ከተሞች ላይ ያሉ ተማሪዎች የእንግሊዝኛ ቋንቋ ችሎታቸው በጣም አነስተኛ በመሆኑ እንደዚህ አይነት ውድድሮች ላይ ፊት የመቅደም የመሰለፍ ነገር እንደሚቸግራቸው፣ በአንጻሩ ደግሞ የግል ትምህርት ቤቶች የተማሩ ተማሪዎች የዚህ እድል ተጠቃሚዎች እንደሆኑ ይነገራል። እንደዚህ አይነት ሁለት የተለያየ ሶሳይቲ የፈራበት አገር እንደሆነ ይነገራል እና ሁለታችሁ የትምህርት መጀመሪያ ደረጃ እና ሁለተኛ ደረጃ ትምህርት ቤት ባክግራውንዳችሁ ምን ይመስላል? አርሴማ። ያኔ እንዳልሽ ነው የግል ትምህርት ቤት የመጀመሪያ ደረጃ ትምህርቱ እንዲጎራ የሚባል ትምህርት ቤት ነበር። ሁለተኛው ቦሌ መሰረተ ህይወት የሚባል ትምህርት ቤት ሁለቱም የግል ናቸው። እዛ ነው እና የተማርኩት። ግን አሁን ላይ ሳስተያይ የግል ጥረት በጣም ወሳኝነት እንዳለው ነው ያወቅኩት። ምክንያቱም ብዙ ከግል ትምህርት ቤቶችን መጥተው መናገር የማይችሉ አለ። ከመንግስት ትምህርት ቤት ደግሞ መጥተው አስተካክሎ መናገር የሚችሉ የተወሰኑ ተማሪዎች ያሉ ነው በጣም የራሳችን የማንበብ፣ የመስማት፣ የማዳመጥ ክህሎታችን በጣም ወሳኝነት አላቸው ጊዜ አስባለሁ። የራስ ፐርሰናል ኢንትረስት ወይም ራሳችን ደስ የሚያሰኙ ነገሮች ወሳኝነት አላቸው ጊዜ አስባለሁ። በራሱ ቴሬዛስ እኔም ከሰምን ያሳ የለኝ እኔም ከአንደኛ ፎቶታችን ድረስ የግል ትምህርት ቤት ነው። ክሩዝ የሚባል ትምህርት ቤት ተባል አይ ቲንክ እኔ እንደሚመስለኝ ከሆነ በይ ብላጫ እኔ ከክላስ ከእንግሊሽ ከብድ ይልቅ ከውጭ ከጓደኞቼ ጋር በማወረ ኮሚኒኬሽን፣ ወር ደግሞ ፊልም ላይ በማይ ወር ደግሞ ዘትን ላይ ከሚሰማው የበዛ ወደ እንግሊዘኛ እንድቀረብ ያደረገኝ እሱ ነው። እና እንደሚመስለኝ ብዙ ጊዜ የክፍለ ሀገር ተማሪዎች ብዙ ጊዜ እንትን የሚያደርጉት ይሄ ግራመሩ ላይ ነው ፎከስ የሚያደርጉት እንጂ በይበልጥ እንግሊዘኛ ማለት

የመንግስት ምት ቤት መሆኑ አይመስለኝም። ረዳት ፕሮፌሰር ዮሴፍ አሁን ይሄንን ጥያቄ ያነሳ ሁላቸው ወደ እርስዎ ተመልሼ እንደምመጣ እርግጠኛ ሆኜ ነው። ቀደም ሲል ያነሳሁት ነው ብዙ ጊዜ ገና ከልጅነቱ እድል ያገኘ ተማሪ ሁልጊዜም እድል ያገኘ ይሄዳል፣ ከልጅነቱ ደግሞ በኑሮ በሂደት በአስተዳደጉ እድሉን ያላገኘ ተማሪ አሁንም እየተከተለ ይሄዳል የሚል አይነት ሀሳብ አለ እና አሁን እናንተ በዚህ ውስጥ በእንግሊዝኛ ብቻ ስታረጉት ይሄንን ውይይትና የክርክር ባህል ሌሎቹን ተማሪዎች የዚህ እድል የሌላቸው አሁን እንዳሉት ሁለቱም ከግል ትምህርት ቤት የመጡ ናቸው ና የዚህ እድል የሌላቸው ቀደም ሲል በመንግስት ትምህርት ቤት ና እንዲሁም በገጠራማ አካባቢ ተምረው በትግል ዩኒቨርሲቲ የደረሱትን ተማሪዎች እንዴት ነው እዚህ ውስጥ የምታካትቷቸው? እነሱ አያስፈልጋቸውም። ይሄ አጥሩ ነው። ይሄ የዲቤቲንግ ስኪል በጣም ወሳኝ ስኪል ነው። ማንኛውም ሰው የዲቤቲንግ ስኪል ካለው ነገሮችን ክህሎት እስክህሎት ካለው ነገሮችም ዝም ብሎ ያለ ምክንያት ሳይሆን የሚቀበለ ጠይቆ በደንብ ተረድቶ ምክንያታዊ እነቱን ተገንዝቦ ነው እንትን የሚያደገ። ስለዚህ ማንኛውም የገጠርም የሆነ ከተማ ተማሪ ወይ የመንግስት ንጥ የተማረ ሆን በግል የተነዘ በጣም ወይ ወሳኝ የሆነ የክርክር ክህሎት ማለት ነው። በእርግጥ አሁን እኛ ዚሆን ወደ ክለቡ ተማሪዎችን ስንጋብዝ ሁሉም ተማሪ ማነው እንዲያደረግ ኦፍሊ ግብዣውን አድርገን ነበረ። በጣም ፍላጎት ያላቸው ናቸው አቴንድ ያደረጉት እና ምንድም የሚያሳየው ይሄ ምናልባት ደግሞ ክህሎቱ የለኝም በሚል ወደ ኋላ የሚያፈገፍሉ ተማሪዎች አሉ ይመስለኛል። በተለይ ደግሞ አሁን ባ በጣም ሎት ብዙ ጥንካሬ ያለ ናይ ደግሞ የገጠር ባክግራውንድ ያላቸው እና ብዙ ኤክስፖዠር ይሄ ተጣምጦ ሌላቸው ለእንግሊዘኛ ትንሽ የመፍራት ነገር አለ ይመስለኛል። ግን ይሄ በሂደት የሚቀረፍ ይመስለኛል አሁን ያ ጅማሩ ላይ ነን። ወደፊቱ በጣም ጥሩ ሀሳብ ነው፣ በሁሉም ተደራሽ መሆን አለበት። ይህ አንድ ሁለት ሰው ወይም ደግሞ ለሚችሉት ወይም ምናምን ከፊት ያሉ ሳይሆን ወደ ኋላ መሄደን ፍላጎቱ እንዲያደርግባቸው እና አባል ሆነው ችሎታቸውን ከፍ የሚያደርጉበት ሁኔታም መፍጠር እንዳለብን አሁን የምታዘበው ነገር ነው እና ራሽነቱ እየሰፋ ወደፊትም እያደገ እና የራሱ የሆነ ሴንተር እና ክፍል ይኖረናል። ምንም በጣም አመሰግናለው ሁላችሁንም። አድማጮች አሁን የማጠቃለያ ዜናውን እናሰማለን። በደብረ ብርሃን ዩኒቨርሲቲ የተማሪዎች ማደሪያ ሕንፃ ላይ ትናንት ማምሻውን የእሳት አደጋ ደርሷል። አደጋው እንዴት እንደደረሰ እና በማን እንደተፈጸመ የተጠናከረ ምርመራ እየተደረገ መሆኑንም ይፋ ተደርጓል። ቃጠሎ በሰው ላይ ምንም አይነት ጉዳት አላስከተለም ነው የተባለው። በመቶ ሺዎች የተቆጠሩ የሆንግ ኮንግ ነዋሪዎች ቻይና በወንጀል የፈለገችውን ዜጋ አሳልፋ እንድትሰጣት የሚፈቅደውን አዲስ ህግ በመቃወም ዛሬ አደባባይ ወጥተዋል። በሱዳን የሲቪል አስተዳደር ጥያቄ ይዘው አደባባይ የመቀመጥ እንቢተኝነት ተቃውሞ አድማ ዛሬ በዋና ከተማይቱ ካርቱም አደባባይ የወጡ ሲቪሎች ፖሊሶችን ፖሊሶች በአስለቃሽ ጢስ በትነዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከተለያዩ ሀገሮች በመፍለስ የሜክሲኮን ምድር አቋርጠው ወደ ዩናይት ስቴትስ የሚጎርፉትን ስደተኞች ለማገድ እንደርሳቸውም ቃል ለበርካታ ዓመታት ተባባሪነት ካላሳየችው ሜክሲኮ ጋር ያደረጉት አዲስ ስምምነት ለችግሩ እልባት ያብጃል የሚል እምነት እንዳደረባቸው ይፋ አድርገዋል። ነገር ግን ሆን ተብሎ ባልታወቀ ምክንያት ያ እሁን ካልተደረገ አሉ ፕሬዚዳንት ትራምፕ ባልታወቀ ምክንያት ያ እሁን መሆን ካልቻለ እና ሜክሲኮ በተለይ መካከለኛው አሜሪካ በመባል ከሚታወቀው የላቲን አሜሪካ ክፍል ተነስቶ ድንበራውን አቋርጦ ወደ ሰሜን የሚጎርፈውን ስደተኛ ማስቆም ካልቻለች ወደ ቀድሞ በእጅጉ አትራፊ ወዳሉት አቋማችን እንመለሳለን ብለዋል። ሜክሲኮ ወደ ዩናይት ስቴትስ ገበያዎች በምትልከው የተለያዩ ምርቶች ላይም ጫን ያለ ቀረጥ እንደሚጥሉ ያስረዱት ትራምፕ ያን ግድ የሚያደርገው ሁኔታ አይፈጠርም ብለው እንደሚያምን ተናግረዋል። በሌላ ተያያዥ ዜና የሜክሲኮ ፕሬዚዳንት አንድሬ ማኑዌል ሎፔስ ኦብራዶር በበኩላቸው ከአዲሱ የዋሽንግተን ጋር የደረሱት ኢሚግሬሽን ስምምነት የስደተኞች ሰብዓዊ መብት ያስጠብቃል፣ ሁኔታውም የተሻለ ሁኔታ ይፈጥራል ብለዋል። ዜናው ተጠናቀቀ። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሀንዲሶቹ ስም የምሰናበታችሁ አዘጋጅና ያስተናገድኳችሁ ጽዮን ግርማ ነኝ። ከቪኦኤ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ